አድማጮች፣ አሁን ወደ ዕለቱ አብይ ርዕስ መተካካት። ሀገራዊ ፋይዳ የሚኖረው ፓርቲዎች ሲተካኩና ኢህአዴግ በተቃዋሚ ሲተካ እንጂ በግለሰቦች መተካካት አይደለም። ኢህአዴግ ግን ለዚህ አይነቱ መተካካት ዝግጁ አይደለም ይላሉ ተቃዋሚዎች። በኢህአደግ መተካካትም ትኩረት የሚሰጠው ብቃትና አገርን የመምራት ችሎታና ብስለት ሳይሆን ለፓርቲ ታማኝነት ነውም ይላሉ። እስክንድር ፍሬው ዝርዝሩን ይዞ ቀርበዋል። በሶስት ዙር የሚፈጸም የአመራር መተካካት እየተገበረ መሆኑን የሚገልጸው ገዢው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ በባህር ዳር እየተካሄደ ባለው ጉባኤም ይህንኑ እንደሚቀጥል አስታውቋል። በተናጠል የተካሄዱ የአራቱ የኢህአዴግ አባል ድርጅቶች ጉባኤዎችም ከገዢው ፓርቲ ስራ አስፈጻሚ ኮሚቴ አባልነት እየወጡና በሌሎች የተተኩ ባለስልጣናትን ማንነት አሳውቀዋል። አራቱ ፓርቲዎች እያንዳንዳቸው የኢህአዴግ ስራ አስፈጻሚ ኮሚቴ አባላት የሚሆኑ ዘጠኝ ዘጠኝ በድምሩ ሰላሳ ስድስት ሰዎችን የመረጡ ሲሆን በባህር ዳሩ ጉባኤም የስራ አስፈጻሚ ኮሚቴ አባላት ሆነው ይሰየማሉ። በዚህኛው ዙር መተካካት የሆዲዶቹ አቶ ኩማ ደመቅሳ፣ አቶ አባዱላ ገመዳና አቶ ግርማ ብሩ፣ የህወሓቶቹ አቶ አባዲ ዘሙና አቶ ጸጋይ በርሄ ከኢህአደግ ስራ አስፈጻሚ ኮሚቴ አባልነት ወጥተዋል። ከደሄድን አቶ ደበብ አበራና አቶ ታገሰ ጫፎ፣ ከባዴን ደግሞ አቶ ብርሃን ኃይሉም በተመሳሳይ በኢህአደግ ስራ አስፈጻሚ ኮሚቴ አባልነት እንደማይቀጥሉ ታውቋል። በተያዘው እቅድ መሰረትም በ2007 መጨረሻ ወይም በ2008 መጀመሪያ ነባር ታጋዮች የሚባሉት ሁሉ በሌሎች ሰዎች እንደሚተኩ ይጠበቃል። ገዢው ፓርቲ ኢህአዴግ ይህ የመተካካት ሂደት የተሳካ መሆኑን መግለጽና ማወደስ የጀመረው ከአዳማው የ2003 ጉባኤ ጀምሮ ነው። የሀገሪቱ ተቃዋሚ ፖለቲከኞች አስተያየት ግን ከኢህአዴግ የተለየ ነው። መድሎት የተሰኘውን መጽሐፍ የደረሱት የተቃዋሚ ፖለቲከኛ አቶ ልደቱ አያሌው ይህንን የተለየ ሀሳብ ከሚያንጸባርቁት መሀል ይጠቀሳሉ። አቶ ልደቱ በዚሁ መጽሐፍ ካተኮሩባቸው ነጥቦች አንዱ የገዢው ፓርቲ ፖለቲካና ርዕዮተ ዓለም ነው። እየተተገበረ ያለው መተካካትስ ከዚህ አንጻር እንዴት ይታያል? በዚሁ ዙሪያ ያነጋገርኳቸው አቶ ልደቱ አያሌው መተካካቱ በራሱ እንደ በጎ ሊወሰድ እንደሚችል ገልጸዋል። ይህ በራሱ በገዢው ፓርቲ ውስጥ የሚደረገው የአመራር መተካካት ብቻውን ግን ሀገራዊ ፋይዳው የጎላ እንዳልሆነ የአቶ ልደቱ እምነት ነው። ይልቁን ፓርቲ በፓርቲ መተካት አለበት ባይ ናቸው። የመተካካት ጉዳይ በፓርቲ ብቻ የሚወሰን ሳይሆን በመንግስት መዋቅርም መታየት ያለበት ነው። በአጠቃላይ በአገር ደረጃ ባሉ የፖለቲካ ፓርቲዎች በመንግስት ስልጣን የመፈራረቅ ጉዳይም መታየት ያለበት ነውና ይሄ መተካካት የበለጠ አገራዊ ትርጉም ሊኖረው የሚችለው በአገሪቱ ውስጥ ግለሰቦች ብቻ ሳይሆኑ ፓርቲዎች በመንግስት ስልጣን ላይ መተካካት ሲችሉ ነው። በእኔ እምነት የኢህአዴግ ታሪክ ጥሩ ቦታ እንዲኖረው ከተፈለገ ኢህአዴግ የታገልኩለት ትግል መልካም ፍሬ አፍርቷል ብሎ ማመን ካለበት በኢትዮጵያ ፖለቲካ ኢህአዴግ በሌላ ተቃዋሚ ፓርቲ ሲተካ ማየት ነው ትልቁ ድል ብዬ አምናለሁ፣ እና ኢህአዴግ እኔ ከሌለው ሀገሪቱ አትኖርም ከሚል አስተሳሰብ ወጥቶ፣ ለምሳሌ ግለሰቦች ሳይኖሩ ኢህአዴግ መቀጠል እንደቻለ ሁሉ ኢህአዴግን በምርጫ ተሸንፎ ወይም ከስልጣን ወርዶ ኢትዮጵያ የምትቀጥል መሆኗ ሲረጋገጥ ነው። የኢህአዴግ ታሪክ ጥሩ ታሪክ ነው ብዬ የማምነው ይህም ማድረግ ካልቻለ የመተካካቱ ጉዳይ በጣም ቁንጽል ነው ብዬ ነው ማምነው። ይልቁን ፓርቲ በፓርቲ መተካት አለበት ባይ ናቸው። ገዢው ፓርቲ ኢህአዴግ ግን ነጻ ምርጫ ለማካሄድና ፓርቲ በፓርቲ የሚተካበትን ሁኔታ ለመፍጠር ዝግጁ አይደለም ብለዋል። አተወልደቱ ከስልት አንጻር በወረቀት አይጻፉት እንጂ ኢህአዴግ ከሚሰራው በተግባር ከሚያራምደው እንቅስቃሴ አንጻር ኢትዮጵያ ውስጥ የብዙሀን ፓርቲ ኖሮ የህዝቡ የተለያዩ አመለካከቶች በተለያዩ ፓርቲዎች ተወክለው ነጻና ፍትሐዊ ምርጫ ተካሂዶ አንዱን ፓርቲ ሌላው የሚተካበት ሁኔታ እንዲፈጠር ፍላጎቱ ባለው ብዬ አላምንም። ይሄ በተግባር በተደጋጋሚ ያየነው ነው። ሂደቱም የሚያሳይ ነው። ኢህአዴግ እንግዲህ ሀያ ሁለት ሀያ ሶስት አመት ሆነው በስልጣን ላይ ኢትዮጵያ ውስጥ አንድም ቀበሌ በሌላ ተቃዋሚ ፓርቲ የሚመራ የለም። ከአምስት መቶ አርባ ሰባት የፓርላማ አባላት በሆነ ስህተት ምናልባት የገባ አንድ የፓርላማ አባል ነው ተቃዋሚ ያለው። ይሄ የሚያሳይህ ስርዓቱ እንደ ስርዓት እምነት የለውም። እምነት ቢኖረው ኖሮ በኢኮኖሚው ረገድ እያሳየ ያለው ውጤት በዲሞክራሲ ሂደቱም ላይ ይታይ ነበር። ኢህአድግ የመተካካቱን አጀንዳ የፈለገበት አንዱ ምክንያትም ስልጣኑን ለረጅም ዓመታት ይዞ ለመቀጠል እንደሆነ የአቶ ልደቱ እምነት ነው። የመተካካቱ ጉዳይም እየተፈለገ ያለው በአንድ በኩል ይሄ ፓርቲ ገዢ ፓርቲ ነው አውራ ፓርቲ ሆኖ ለመጪዎቹ 30፣ 40 ዓመታት መቀጠል አለበት፣ እንዲቀጥል ግን አዲስ ደም በውስጡ እየገባ ራሱን እያጠናከረና እያደሰ መቀጠል አለበት ከሚል መሰረታዊ እምነት ይመስላል እንጂ ከሀገራዊ ፖለቲካ አንጻር የዲሞክራሲ ስርዓቱ በሀገር ደረጃ ስር እንዲሰድና እንዲያብብ የህብረተሰቡ አመለካከት በተለያዩ ፓርቲዎች ተወክሎ በምርጫ መስተናገድ እንዲችል ኢህአዴግ መስራት ከሚገባው አምስት ፐርሰንትም እየሰራ ነው ብያ አላምንም። ዝግጁም ነው ብያ አላምንም። የህወሀት የቀድሞ ታጋይ እና የተቃዋሚው አረና ትግራይ ለሉዓላዊነትና ለዲሞክራሲ ፓርቲ የስራ አስፈጻሚ ኮሚቴ አባል አቶ አስገደ ገብረ ስላሴ ቀደም ባለው ሀሳብ ይስማማሉ። ረጅም ዓመታትን በስልጣን የመቆየቱ ሀሳብም በፓርቲው ውስጥ ከበፊትም ጀምሮ የነበረ ነው ይላሉ። አላማው ከወጣቸው ፖሊስና ከድርጅቶች ጋር ከነበረው ግንኙነት፣ አሁንም ከተቃዋሚ ፖለቲካ ሀይሎች ካለው ግንኙነት ስታየው ከኢህአዴግ ውጭ ሌላ ፓርቲ መኖር የለበትም የሚል እነዛ በውስጥ አጋሮች አባል ድርጅቶች የሚባሉም አማጣታቸው ሁላችን እናውቃቸዋለን። እየተሰሩ በህወሀት እየተሰሩ ትልቅ ድርጅቶች ሆነው ያሉም የተሰሩ ናቸው። ስለዚህ ሰላሳ ና ሀያ ስምንት አመት የነበረው እንቅስቃሴ በህወሀት ያልተሰራ ፓርቲ ወይ ህወሀት ከሚያስበው ውጭ ያስፈው ፓርቲ ሀገር የማይኖርባት ሁኔታ ነው የመጣ በተጨባጭ በተጨባጭ የኢትዮጵያን የትግራይን የሚያውቀው ነገር። አቶ አስገደ በኢህአዴግ ውስጥ ስላለው የአመራር መተካካት ሲናገሩም ከልብ ያልሆነና የፓርቲ ታማኝነትን መሰረት ያደረገ ነው ብለዋል። ትግራይ ብዙ ብቁ ሰዎች አሉ። በየመስሪያ ቤቱ በህዝብ የሚታወቁ የበቁ ለሀገሪቱ ኢኮኖሚያዊና ፖለቲካዊ ማህበራዊ ለውጦች ፊት ተሰልፈው ሊሰሩ የሚችሉ አሉ። የመለስን ላጋሲ እንከተላለን በሚል መፎከር የተሰባሰበ መተካካት ነው እንጂ ለሀገሪቱ ይጠቅማል ተብሎ አገሪቱን ህዝብን የህዝብ ችግር ይፈታል ተብሎ የመጣ አመራር የለም። አሁኑ ትግራይ መተካካት ካለ በአማራ ክልል መሪዎች ተመርጠዋል። እና አቶ አዲስ ለገሰ ከሁለት ዓመት በፊት መተካካት በሚል ተወርደዋል። ግማሾችም ደግሞ ወረድ ብለው ነበር፣ ስልጣንን ወረድ ብለው ነበር። አሁን ተመልሰው ወደ ስራ አስፈጸመት። በአማራ ክልል ብቁ ሰው አገር ሊመራ የሚችል ሰው የለም። ለአቶ አዲስ ለገሰ ሊተካ የሚችል ሰው የለም። ይሄ በአማራም ያለ ይሄ በተጨባጭ ያለ ያሳይሃል። በተለይ በህዝባዊ ወያኔ ሓርነት ትግራይ ህወሓት ውስጥ እየተተገበረ ያለው መተካካት ጤናማና በፈቃደኝነት ላይ የተመሰረተ ነው ብለው እንደማያምኑ የቀድሞ ታጋይ ያብራራሉ። በዚህ በትግራይ መተካካት ያለ ብዙ ሰዎች ወርደዋል እና አቶ አርከበ እቁባይና አቶ ስዩም ሌሎችም ወርደዋል። ጤናማ የሆነ አወራረድ ወይ ደግሞ በፍላጎታቸው ስልጣን የመውረድ አይመስለኝም። በውስጡ አንድ ነገር ያለበት ነው። በግፊት ነው የወረዱት ብለው ያስባሉ። አዎ አሁን በተጨባጭም ከጠቅላይ ሚኒስትር መለስ ሞት ብዙ ሞት ብዙ መፈጋፈግ ነበረባቸው። ያ መፈጋፈግ የወለደው ከራሳቸው እንትን ነው የወረዱ በግፊት ነው። እንግዲህ ወደፊት የምናየው ነው የምንሆነው። በየትኛውም የኢትዮጵያ አካባቢ በጥሩ ስነ ምግባራቸውና በእውቀታቸው ሀገር ሊያገለግሉ የሚችሉ ሰዎች አልጠፉም ያሉት የአረና አመራር አባል ቦታ እየተሰጣቸው እንዳልሆነ ያምናሉ። የኢህአዴግ ዘጠነኛ ድርጅታዊ ጉባኤ የሚጠናቀቀው በነገ እለት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።